በአፍሪቃ ህብረት አመቻችነትና ታዛቢነት ላለፉት 11 ቀናት ሲካሄድ የቆየው የታላቁ የኢትዮጵያ ህዳሴ ግድብ ድርድር ዛሬ ያለ ስምምነት ተቋርጧል። ሲደራደሩ የቆዩት የኢትዮጵያ የሱዳንና የግብጽ ተደራዳሪዎች በየደረሱባቸው ነጥቦች ላይ ለየመሪዎቻቸውና ለአፍሪካ ህብረት ኮሚሽን ሊቀመንበር ማብራሪያ እንደሚሰጡም ተገልጠዋል። በድርድሮች ወቅት በቴክኒክ ጉዳዮች ዙሪያ በሦስቱ ወገኖች መካከል መቀራረብ ላይ ተደርሷል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር አፈጉባኤ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ገልጠዋል። መለስካቸው አመሀና ያንጋ ቀጥሎ ይቀርባል። አምባሳደር ዲና ሙፍቲ፣ በጣም አመሰግናለሁ። ዛሬ በታላቅ ወዳሴ ግድብ ዙሪያ በአፍሪካ ህብረት የወቅቱ ሊቀመንበር በፕሬዚደንት ሴሬዳ መፎዛ ሰብሳቢነት ሶስቱ ሀገሮች ድርድር ሲያደርጉ እንደነበር ይታወቃል። ዛሬ ይህ ስብሰባ እንዴት ባለ ሁኔታ እንደተፈጸመ ቢያብራሩልኝ። መጀመሪያ ወል ስብሰባው የምንታዩበትም ቢሆን ዛሬ እንግዲህ ወደ መቋጫው ላይ መድረስ አልተቻለም። ያልተቻለበት ዋነኛው ምክንያት በግብጾች ምክንያት ነው። ሁልጊዜም ግትር የሆነ አቋም በተለይ በውሃ ወደፊት አጠቃቀም ላይ ይዘው ስለመጡና እዛው ላይ እንስስት ስላደረጉ ወደ ፊት መሄድ አልተቻለም። በመሆኑም ታዛቢዎቹም ተደራዳሪዎቹም ሪፖርት ለአፍሪካ ህብረት ዋና ጸሐፊ እና ለመሪዎች የሚቀርብ ሪፖርት አዘጋጅተዋል። ስብሰባውን ቋይተውታል ማለት ነው። ለአሁኑ ተቋርጧል ማለት ነው። ግን እንደው ዋና ዋና እነሱ ያነሷቸው ነጥቦችና ኢትዮጵያም ሆነች ሌላኛው ሀያ ሶስተኛዋ ሀገር ሱዳንም ያልተስማሙባቸው ዋና ዋና ነጥቦች የሚሏቸው ምንድን ናቸው? ከዚህ ቀደምም የነበረው በዋናነት አንድ ሁለት ነገሮችን መቆሙ ማንሳት ይቻላል። አንደኛው ይሄ ድርድር በግድቡ ሙሌት ላይ ነው በእኛ በኩል የተፋሰስ ሀገሮች ማለት ይቻላል ከሞላ ጎደል አሁን በውሃው ክፍፍ የሚደረግ አይነት ንግግር አርጎ ነው የሚወስዱት እና በዚህም የተነሳ የወደፊቱ የውሃ አጠቃቀምን በተመለከተ ኢትዮጵያ ከዚህ በኋላ በዚህ በተፋሰሱ ላይ ልማት ለመስራት ወይም አንዳንድ ነገሮችን ለማድረግ የእነሱን ፈቃድ ማግኘት አለባት የሚል የሚመስል የወደፊቱን ጄኔሬሽን የሚጎዳ ኢትዮጵያን ፍጹም ማትቀበለው አቋም ነው አንዱ። ስለዚህ ይህንን አቋም ለጊዜው በዚህ ምክንያት ተቋርጧል ማለት ነው። ሌላው የዚህ የትሬሽሆልዱ ነው። ድርቅን በተለያየ እንትን ነው የሚተረጉሙት። በድርቅ ጊዜ ሶስት አራት አምስት ቦታ ከፍለው የውሃውን አሞላል የሚያዘገዩ ሌሎች ዘዴዎችን ኢንትሮዲውስ ለማድረግ ፍላጎት አላቸው። ይህም ደግሞ የግድቡ ሙሌት በጣም ስለሚያዘገይና በተፈለገው ጊዜ ግድቡ ሞልቶ የሚፈለገውን ውጤት እንዳያመጣ የሚያደርጉ ወደፊቱን የውሃውን አጠቃቀም በተመለከት ነው በዋናነት እሱ ነው ማያግባባ ነገር፣ እና በዚህ ምክንያት ተቋርጠዋል። ታዲያ በዚህ ሁኔታ የግድቡ ሙሌት እንዴት ነው የሚቀጥለው? ወል በብክል አያያዝ የግድቡ ግንባታ እና ሙሌት ከዚህ ቀደምም በተለያየ ጊዜ በመንግስት ደርግ ተገለጸ አቋም አለ። ከሁሉ በላይ ደግሞ ባለፈው ሳምንት ፓርላማ ላይ ክቡር ጠቅላይ ሚኒስትሩ ያቀረቡት አቋሚት እንዳለ በደንብ ስለሚያሳይ እዛ ላይ መድገሙ እናሱም መብራራት አስፈላጊ ሆኖ አልታየ። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የህዝብ ተወካዮች ምክር ቤት የ2013 ዓ.ም የሀገሪቱን በጀት ባጸደቀበት ጉባኤው ተገኝተው ከምክር ቤቱ አባላት ለተነሱ የተለያዩ ጥያቄዎች መልሶች መስጠታቸው ይታወሳል። ከምክር ቤቱ አባላት ከተነሱ ጥያቄዎች መካከል የህዳሴውን ግድብ የዘንድሮ ውሃ ሙሌት የተመለከተ ነበረ። የጠቅላይ ሚኒስትሩ ምላሽ ምን ነበረ? የተከበረው ምክር ቤት እና ሌሎች ወንድም ህዝቦች እንዲገነዘቡ የሚያስፈልገው የህዳሴ ግድብን በዚህ ዓመት ውሃሊዝም አለች ኢትዮጵያ ማለት ኢትዮጵያ ግድቡን ለማፍረስ ተስማማች ማለት ነው። ተሰራኮ ግድቡ አለቀ። የተሰራ ግድብ ውስጥ ምን አድርጌ ነው ነው የውሃሊዝም ና ውሃ ይዛለ መደራደር እኳ አልችል። ባለፈው ዓመት አምስት ሀያ አምስት ነበር። ግድቡ በአምስት ሀያ አምስት ላይ ውሃ ያልፍ ነበር። አሁን አምስት ስልሳ ነው ብፈልግም ባልፈልግም በአምስት ስልሳ ላይ ካላለፈ በስተቀር በታች የማሳልፈው የውሃ መጠን ሙሉ በሙሉ በክረምት የማገኘውን ውሃ ማሳለፍ አይችልም። ከፍተኛ ውሃ ነው የሚመጣው። የምናሳልፍበት መንገድ ውስን ነው። የግድ ነው ውሃው ሞልቶ በላይ መሄዱ አይቀርም። በተቋረጠው ድርድር ዙሪያ ከታዛቢዎች መካከል ለማናገር ያደረግኩት ጥረት ለጊዜው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ